ትኩረት በአፍሪካ ትኩረት በአፍሪካ በሚለው ፕሮግራማችን ስለ ሁለት አብይ ጉዳዮች በተለያዩ ሀገሮች ውስጥ እናነሳለን። አንደኛው አርዕስት፣ በጎረቤት ሀገር በኡጋንዳ ላይ ያተኩራል። ሌላኛው በምስራቅ አፍሪካው ሀገር በሩዋንዳ ላይ ሰውን ሁሉ በሚያነጋግረው አንድ ትልቅ አርዕስት ላይ የዛሬው ዘገባችን ይመላለሳል። ሺ ስምንት መቶ ሰማኒያ አምስት ዓመተ ምህረት እንደ አውሮፓን አቆጣጠር የቅኝ ገዢዎች አገሪቱን ሩዋንዳን ረግጠው ከገዙበት ከዛን ዘመን ጀምሮ ካሁን የቅርቡ የነጻነት ቀን ድረስ እስከ ሺ ዘጠኝ መቶ ስልሳ ሁለት ዓ ም ድረስ የአገሪቱ የፍትሐ ብሔር ህግና የወንጀልኛ መቅጫ ላይም ከብዙ በጥቂቱ ያተኩራል። ባለፉት ዘመናት የቅኝ ገዢዎች በሀገሪቱ ላይ ያወጁትን አዋጆች፣ ደንቦችና ህጎች የንጉሰ ነገስቱም የቤልጂክ ዘውድ የነሱ ትእዛዝና ኃይለኛ አስፈሪ ማስጠንቀቂያዎች እዚያ ትድረሱ ያን ዞር ብላችሁ አትዩ፣ ቀና ብላችሁ ነጭ ጌታችሁን አትመልከቱ፣ መልስም አትስጡ የሚሉትን ስፍር ቁጥር የሌላቸውን ወደ አንድ ሺህ የሚጠጉ የጌታና የባሪያ የቆየ የመተዳደሪያ ደንብ ያጠቃልላል። ይህን የመሰለ አሳፋሪ ነገር ሳንሰርዘው ሳንሽረው እስከ ዛሬ ዘመን ድረስ ዝም ብለን ተሸክመን መቀመጣችን የፍርድ ሚኒስትሩ ሚስተር ኢቮድ ኡቪ ዜ አማና ኒው ታይምስ ለተባለው የሀገሪቱ ዕለታዊ ጋዜጣ እሳቸው በሰጡት ቃለ ምልሳቸው ላይ ይህን የቀኝ ገዢዎች በንቀት ያሸክሟቸውን ህጎች እነሱ ታቅፈውና ካሁን ድረስ ተንከባክበው መቀመጣቸው አሳዛኝና አሳፋሪ ነው ብለዋል። ከሁሉም የሚገርመው ደግሞ እዛው ጋዜጣ ላይ ሚኒስትሩ አክለው እንዳሉት እነዚህ የቀኝ ገዢዎች ደንብና ህግ ጋር በሩዋንዳ ላይ ዛሬም ድረስ በስራ ላይ ተተርጉሞ መዋላቸው ለትውልዱ እጅግ አሳፋሪ ነው ብለዋል። ሩዋንዳ ለኢኮኖሚ ነጻነቷ አሁን ቆማ እንደምትታገለው ሁሉ ከዚሁ ከቀኝ ገዥዎች ከተወረሱት ህጎች ዘግይታ አሁን ከሀምሳ ሰባት አመት በኋላ ከኪጋሊ ከዚያ እንደተሰማው በህጉ አንጻር ራሷን መልሳ ነጻ ለማውጣት መነሳቷ ነው። ባለፈው መጋቢት ወር ላይ የቤልጅጎችን ወንጀለኛ መቅጫ ህግ ተሻሽሎ ይቅርብ የሚለውን መሰረተ ሀሳብ የሩዋንዳ መንግስት ተቀብሎታል። ባለፈው ወር ደግሞ በጉዳዩ ላይ ድምፅ እንዲሰጥበት ወደ ፓርላማው ወደ ሸንጎ ማሻሻያውን ልኳል። ፋክቱም እስ ስ ዘ ፊለ አፍሪካን ለንደር ቱኔስ ማል ብዙ የአፍሪካ ሀገሮች የተለያዩ የአውሮፓ የቅኝ ገዢዎች ያኔ እነሱ ህዝቡንና አካባቢውን ለመቆጣጠር ከላይ ሆነው የጫኑባቸውን ህጎችና ደንቦችን ነፃ ሲወጡ እነሱ ሳይሽሩት እንዳለ ተቀበለውታል። የበርሊኑ የሁምቦልት ዩኒቨርሲቲ የታሪክ አስተማሪ ፕሮፌሰር አንድሪያስ ኤካርት ለጣቢያችን ለዲደብሊው እንዳሉት ከነጻነት በኋላ እነሱ ዝም ብለው እስካሁን ድረስ ሲገለገሉበት ኑረዋል። አንዳንድ ማሻሻያዎችና አንዳንድ ማረሚያዎችን ህጋቸው ላይ ቢያስገቡም አገሪቱና ህዝቡን ለብቻቸው ለመግዛት እዚያ የተነሱት በርካታ አምባገነን የአፍሪካ መሪዎች፣ በምሁሩ እምነት ያ ግሩምና አመቺ ጥሩ መሳሪያ ስለሆነ የቅኝ ገዢዎቹን ህግና ደንብ እንዳለ ወስደው በህዝባቸው ላይ እነሱ መጫኑን መርጠዋል። ማንሞስ ደ እንዳስ ዲ ኮሎኒያል ጊዜት ህዝቡም በግዢዎቹ ላይ ጥሬ ሀብቱን እና የአገሪቱን ማዕድን ለመሆኑ ለማንሸጣችሁ፣ ምን ያህልስ ገንዘብ ከዚያ ሽያጭ ገቢ ሆነ፣ ገንዘቡን እሴታ ደረሳችሁ የሚለውን ጥያቄውን ፈጽሞ እንዳነሳባቸው ሚስተር ማሌታ ዜርል እንደዚሁ እሳቸው በተራቸው ለጣቢያችን እንዳሉት ይህ የቀኝ ገዢዎች ሕግ ነዋሪውን እንዳነሳ ስለሚከለክል አምባ ገነኖቹን ዝም ብለው እንዲዘርፉም ረድተዋል ይሄው የቀኝ ግዢዎች ህግም ከዛ አልፎ አናሳ ብሔረሰቦችን ከመሬት ተነስተው እነሱን ከፖለቲካ ህይወት የሚያገል በመሆኑ የአፍሪካ መሪ አምባገነኖች በህዝባቸው ላይ የግዛት ዘመናቸውን እንዲያራዝሙ ደህና አድርጎም ጠቅመዋል። በተለይ አብሮ ተጋብቶና ተዋልዶ ለብዙ ዘመናት የኖረውን የአንድ ሀገር ህዝብ በዘርና በጎሳ እነሱ ከፋፍሎና ለያየቶ በመታወቂያ ወረቀታቸው ላይ የቀኝ ግዢዎቹ አንተ የሩዋንዳ ዜጋ ሳትሆን ሁቱነ አንቺ ደግሞ ቱትሲ ነሽ የሚለውን የቤልጅጎችን ተንኮል በስራ ላይ ለማዋልም ጠቅመዋል። ነው የኋላ ኋላ ይህ የዘር ክፍፍል አገሪቱን ከፋፍሎ ተመልካቾች እዚህ እንዳሉት ወደ አንድ ሚሊዮን የሚጠጉ ሰዎች ህይወት የዛሬ አምስት ዓመት በከንቱ እንዲጠፋም ትልቅ አስተዋጽኦ አድርጓል። በደቡብ አፍሪካም የቅኝ ገዢዎች ለዛች ሀገር በዘር ላይ የተመሰረተውን የከፋፍለህ ግዛ ህጋቸውን ፕሬዚዳንት ማንዴላ በትልቅ ብልሃት እሳቸው በግዛት ዘመናቸው ባይቀይሩት ኖሮ እዚህ እንደሚባለው ውጤቱም አስከፊ በሆነም ነበር። ብዙዎቹ የቅኝ ገዢዎች ህግ በአፍሪካ መሰረዝና መቀየር በአዲስም ህግ መተካት ይኖርበታል። የኬንያው የህግ አዋቂ ሚስተር ማርቲን ኦሎ ለጣቢያችን እንዳሉት፣ ጥንቃቄ ካልተደረገበት ግን የችኮላ ስራ ከሆነ የህግ ክፍተትንም ቀስ ብሎ አንዳንድ ቦታ ያስከትል ይሆናል። ይህን ያህል ዘመን መቆየቱ ግን እጅግ ያስገርማል። ሌሎቹ ደግሞ ነጮችን የከፋፍለህ ግዛ የዘር ፖለቲካ መከተላቸው በጣም ያሳዝናል። በኡጋንዳ በህዝቡ ዘንድ ተቀባይነት ያላገኘው የቀረጥ ጭማሪ፣ እሱን ተከትሎም እዚያ በሀገሪቱ ውስጥ የተነሳው ውዝግብ ሁለተኛው አርዕስታችን ነው። ታክሲ ነጂዎች ለው በተለይ በአሁኑ ሰዓት እጅግ አድርገው ተማረዋል። ተሳፋሪው ህዝብም እዚያ በኡጋንዳ በኪስ ስልክ በዋትስአፕ ታክሲ አዞ ከአንድ ቦታ ወደ ሌላ ቦታ በቀላሉ መንቀሳቀሱን ይመርጣል። ሹፌሮቹም ኡበር ከሚባለው አገናኝ ድርጅት ጋር አንድ ላይ ሆነው ተባብሮ ትእዛዝ ተቀብለው መንገደኛውን አሳፍረው የዕለት ገቢያቸውን ዘጋቢያችን እንዳለው በኡጋንዳ መሰብሰብ ከጀመሩ ሰንበት ብለዋል። ሰርተው ገንዘብ ሰብስበው ኑሯቸውን ለመግፋት ከፈለጉም የስልክ መስመራቸውን እነዚህ ታክሲ ነጂዎች ቀኑን በሙሉ ክፍት ማድረግም ይኖርባቸዋል። ከአንድ አመት ጀምሮ ግን ቀኑን በሙሉ የስልክ መስመራቸውን ክፍት አድርገው ዋትሳፕን መጠቀም የማይቻል ነገር ሆኖባቸዋል። የኡጋንዳ መንግስት ታክሲ ነጂዎቹን እነሱ አማረው እንደሚናገሩት ከመሬት ተነስቶ ህዝቡን ለመቆጣጠር ዋትሳፕና ፌስቡክን ወይም ደግሞ በትዊተር የሚገለገሉ ተጠቃሚዎችን የማይቻል የማይቀመስ የግብርና የቀረጥ ጭማሪ በእነሱ ላይ ጭኖባቸዋል። ተገቢና ተመጣጣኝ ያልሆነ ቀረጥ ስለሆነ አብደል ሀኪም የሚባለው አንዱ ታክሲ ነጂ አምስት ሳንቲም እንኳን ለመንግስት አልከፍልም ብሎ አሁን አድመዋል። እነሱ ዝም ብለው የጫኑ የጫኑብንን ቀረጥ እኔ በምንም አይነት አሁን ለመክፈል ዝግጁ አይደለሁም። እኔ ብቻ ሳልሆን ብዙዎቻችንም አንከፍልም ብለን አሁን አብረን አንድ ላይ አድማ መተናል። በየጊዜው ክፈሉ የሚሉንን ቀረጥ መክፈል የማንችል ሰዎች ቁጥር እዚህ ሀገር ትንሽ ሳንሆን ብዙ ነን። ሌሎቹን ቀረጦች ተቀብዬ የአቅሜን እከፍላለሁ። ግን አንድ ሺህ ሽልንግ አውጥቼ ለገዛሁት የስልክ መስመር እንደገና በተጨማሪ ሁለት መቶ ሽሊንግ ቀረጥ ክፈል የሚሉኝ ከሆነ እኔ ይህን አላደርገውም። ይህም ወጪ ከአቅሜ በላይ ነው። ማንም ይህን ሂሳብ ለመክፈል ሹፌሩ እንዳለው ችሎታውም አቅሙም አሁን የለውም። በሁለት መቶ ሽሊንግ ኡጋንዳ ውስጥ በአሁኑ ጊዜ አንድ ኪሎ ዱቄት በቆሎ እዛ ይገዛበታል። ይህ ደግሞ ተመልካቾች እንደሚሉት በተወደደበት ሀገር ቀላል ገንዘብ አይደለም። ታክሲ ነጂዎችና ሌሎች የዋትሳፕ ተጠቃሚዎች በመንግስት ዝም ተብሎ አሁን አለገደብ የተጫነባቸውን ቀረጥ ለመሻሽ እነሱ አንድ ብልሃት ፈልገው አግኝተዋል። እሱም ቪ ፒ ኤን ተብሎ የሚጠራው አዲስ ጥቂት ሰዎች ብቻ የሚያውቁት የማምለጫ ዘዴ ነው። ስለ እሱም ታክሲ ነጂው አብዱል ሀኪም እንደገና ሲያስረዳ ያው ሚዝን ያው ቪፒን እኔ ራሴ ቪፒን አሁን እጠቀማለሁ። በዚህ መስመር የት ሀገርና የት ቦታ እንደቆምኩ እኔው ራሴ ወስኜ እዚያ ነው ያለሁት ብዬ እመዘገባለሁ። አንዳንድ መንግስታት እና አንዳንድ አገሮች የሶሻል ሚዲያቸውን ድረ ገጾቻቸውን፣ እነሱ ስለዘጉ የእነሱን መስመር መጠቀም አይቻልም፣ ቀረጣን አንከፍልም ብለው በእንደዚህ አይነቱ ዘዴ ወጣቶቹ አሁን በፕሬዚዳንት ሙዚቬኒ ላይ የተደበቀ አድማ አንድ ላይ ተባብረው አድማ መጥተዋል። ፕሬዚዳንቱም ወጣቱ ትውልድ ጊዜውን በከንቱ ዋትሳፕ በማገላበጥና አሉባልታዎች በማናፈስ በሹክሹክታ ዓለሙም ውስጥ ጊዜውን ያጠፋል ብለው እነሱን ከሰው ከከሰሱም በኋላ ያለፈው ዓመት አንድ የቀረጽ ጭማሪ ህግ በአስቸኳይ እንዲወጣ አድርገዋል። መስመሩንም በዚህ ዘዴ እንዲዘጋ ፕሬዚዳንቱ ሞክረዋል። ይህ እርምጃቸው ያልፈለጉትን የተቋሙ እንቅስቃሴ እንደተነበበው ወጣቱ ትውልድ መንገድ ላይ ወጥቶ በእሳቸው ላይ እንዲያዘጋጅባቸው ጋብዘዋል። እንደ አይነቱ የመንግስት ስራ የመናገርና ሀሳብን በነጻ የማንሸራሸር መብት ሆን ተብሎ በህግ ለማገድ በነሱ የተጠነሰሰው ተንኮል አስቸጋሪ ነው። በተለይ ሰዎች በመንግስት ላይ ትችታቸውን እንዳይሰነዝሩም ለማስፈራራትና እነሱንም ለማገድ ነው። ፕሬዚዳንቱ ሰዎች አሉባልታ ያሰራጫሉ ብለው በጅምላ ይከሳሉ። ያን ለማገድና ለማስቆም ቀረጥ አሁን ጨመርንም ይላሉ። በኡጋንዳም ሆነ በሌላው ዓለም አሉባልታንና ሹክሹክታን የሚከለክልና የሚያግድ ህግ የሰብአዊ መብቱ ተሟጋች ሚስተር ኤሮን ኪዛ ህገ ወጥ ስራ ነው ብሎ የሚያግድ ህግም የሚያግድም ስርዓት የትም ሀገር የትም ቦታ የለም። በኡጋንዳ ታክሲ ነጂዎችና ጋዜጠኞች የተለያዩ የሙያ ማህበራትና ተወካዮች የእነሱን ተጠሪዎች የሰብአዊ መብት ተሟጋቾችም አንድ ላይ ሆነው አሁን አቤቱታቸውን ለጠቅላይ ፍርድ ቤት አቅርበዋል። ይሰበሰባል ተብሎም የተገመተው ብዙ የቀረጥ ገንዘብ ግንጃ ቤት ሳይገባ ወኪላችን እንዳለው እዚያ ባዶ ሜዳ ላይ ተንጠልጥሎ ቀርተዋል። ሂል ማህሌ ሚካኤል ዲ ደብሊው ከበርሊን ከተማ